ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርችዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ህዳር 22 2017 ዓ.ም ዝግጅታችን ጀመረ። ክልል አርሲ ዞን ሸርካ ወረዳ በታጣቂዎች ተፈጸመ በተባለ ጥቃት ዘጠኝ ሰዎች መገደላቸውን የአሜሪካ ድምፅ ያነጋገራቸው የተጎጂ ቤተሰቦች ገለጹ። እኔ ወንድም ነው አንዱ የተገደለ አናሽ ወንድሜ ሀይሌ ወርቅና የሚባለው ነው። ምንም ከቤት ወጣ ውጣሉት ወጣ ሄደ። ከዛ ከኛ ቤት በታች ነው የሆነ ጎድጓዳ ቦታ አደረሱ። ሁሉንም ከያለበት አመጧቸው፣ ሰበሰቡ፣ ረሸኗቸው። ዝርዝሩ በአብይ ርሳችን ይቀርባል። የአየር ንብረት ጉባኤው የገንዘብ ስምምነት ታዳጊ ሀገራትን አስቆጥቷል። ታዳጊ ሀገራቶች ብዙ እዚህ ግባ የሚባል ቦታ ሳይሰጣቸው ለረጅም አመታት የተለፋበትን በሁለት ሳምንት መቶ ቁጥር የመውሰን ነገር ነበር ከበለጸጉት ሀገራቶች። የሰማችኋቸው በአዘርባጃን ሲካሄድ ቆይቶ ባለፈው ሳምንት በተጠናቀቀው ሀያ ዘጠነኛው ዓለም አቀፍ የአየር ንብረት ጉባኤ ላይ ታዳጊ ሀገራትን ወክለው ተደራዳሪ የነበሩትን አቶ ቢኒያብ ያቆብን ነው ጉባኤው ላይ በተደረጉ ስምምነቶች ዙሪያ ዘገባ ይኖረናል። ፖለቲካ ነገሮች እንዳገባበት ማስኬድ ብቻ ነው የምችለው። ፖለቲካ ነገር ከገባበት እኔ አደለሁም። የምትፈልጉት ሌላ ሰው ያስፈልጋቸዋል ብለው መንግስቱ ኃይለማርያምን ነገሩት። ያገለገሉበት ዘመን ከ1980 እስከ 1991 በአውሮፓውያን አቆጣጠር ነው እና በእነዚህ ጊዜያቶች ውስጥ የመጀመሪያ ስራቸው ያደረጉት አላስፈላጊ ስራ መደብ ይዘው የነበሩትን ሰዎች እንደ ሁኔታው ስራ ሁኔታዎችን ቆርጠው ነው። አሁን ደግሞ የሰማች ት በኢትዮጵያ አየር መንገድ ታሪክ ጉል ስፍራ የነበራቸውንና በቅርቡ በሞት የተለዩትን ካፒቴን መሐመድ አህመድ ለመዘከር ከተዘጋጀው ዘገባ የተቀነጨበውን ነው። የኢትዮጵያ አየር መንገድን ውጣ ውረዶችም እንዲሁ አብሮ ያስቃኘናል። ሰላም፣ ጤና ይስጥልኝ። ክቡራትና ክቡራን አድማጮች የዕለተ እሁድ ህዳር 22 2017 ዓ ም የመስታወት ዝግጅታችን ጀምሯል። ዛሬ ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየነኝ ብርሃን ኃይሉም በቅንብሩ አብራን ታመሻለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። በየሁለት ሳምንት አንዴ ወደ እናንተ በምናደርሰው የምሽቱ የመስታወት መሰናዷችን የተለያዩ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ጉዳዮችን እንዳሰሳለን። የምሽቱን ሰፋ ያለ ክፍል የሚወስደው ግን የኢትዮጵያ አየር መንገድን እንዲሁም የካፒቴን መሐመድ አህመድን ህይወት የምንቃኝበት ልዩ መሰናዶ ይሆናል። ከዛ በፊት ግን የሰዓቱን ዋና ዋና የዓለም ዜና እናስቀድም። ጤና ስጥልን አድማጮች፣ ከምሽቱ ዜናዎች ጋር አይደን ገረመው ነኝ። የኦሮሚያ ክልል መንግስት ከኦነግ የጦር መሪ ጋር የሰላም ስምምነት ላይ መድረሱን አስታወቀ። የኦሮሚያ ክልል ባለስልጣናት በክልሉ ከሚንቀሳቀሰው አማጺ ቡድን ጋር የሰላም ስምምነት ውል መዋዋላቸውን አስታውቋል። የኦሮሚያ ክልል ፕሬዚዳንት አቶ ሽመለስ አብዲሳ የኦሮሞ ነጻነት ሰራዊት ዋና ስራ አስፈጻሚ ኮሚቴ አባልና የቀድሞ ማዕከላዊ ክልል የጦር አዛዥ የሆኑት ጃል ሰኚ ነጋሳ ጋር የስምምነት ውል መፈራረማቸውን አስታውቀዋል። የስምምነቱ ዝርዝር እስካሁን ድረስ ግልጽ ባይደረግም ነገር ግን ሁኔታውን የሀገር ውስጥ መገናኛ ብዙሃን በመላው ኦሮሚያ ክልል የቀጠለውን አለመረጋጋት ለማስቆም መነሻ መሰረት ነው በማለት አወድሰውታል። በቴሌቪዥን በተላለፈው የኦሮሚያ ክልል ፕሬዚዳንት አቶ ሽመልስ አብዲሳ ንግግር ክልሉን ወደ መደበኛ ሁኔታ ለማምጣት እንዲህ አይነት እርምጃዎች የሚበረታቱ ናቸው በማለት የጃልሰኝን እርምጃ አድንቀዋል። ጃልሰኝ በበኩላቸው የሰላም ስምምነቱን የተቀበ የተቀበሉት የኦሮሞ ሕዝቦችን ስቃይ ከተመለከቱ በኋላ መሆኑን ተናግረዋል። ጃልሳኝ በመስከረም ወር መገባደጃ ላይ የኢትዮጵያ ወታደራዊ ባለስልጣናት ባዘጋጁት የስልክ ኮንፈረንስ ላይ በኦሮሚያ ክልል የተፈጠረውን ግጭት በሰላማዊ መንገድ ለመፍታት ዝግጁ ነኝ በማለት ከኦነግ የጠቅላይ ጦር አዛዥ ጃልመሮ ወይም ኩምሳ ድሪባ መለየታቸውን ማስታወቃቸው ይታወሳል። የኦነግ ቃል አቀባይ የሆኑት ጅሬኛ ጉዳይታ ስምምነቱን ቀልድ በማለት አጣጥለውት ነበር። ጅሬኛ መንግስት ስምምነት ላይ የደረሰው ቀድሞንም ከቡድኑ ከተባረሩ ግለሰቦች ጋር ነው ብለዋል። የኦሮሞ ነፃነት ሰራዊትና የኢትዮጵያ መንግስት ባለፈው አመት በታንዛኒያ ከፊል ራስገዝ በሆነችው ዛንዚባር ያደረጉት ድርድር ያለ ስምምነት ተፈጽሟል። ኢንተርፖል አንድ ሺህ ስድስት አፍሪካውያን ተጠርጣሪዎችን ማሰሩን አስታወቀ አለም አቀፉ የፖሊሶች መረብ የሆነው ኢንተርፖል በአፍሪካ ለሁለት ወራት ባካሄደው ግዙፍ ዘመቻ በሳይበር ጥቃት አማካኝነት ሚሊዮኖች ላይ የገንዘብ ጉዳት እንዲሁም አስር ሺዎችን በህገ ወጥ የሰው ዝውውር የጥቃት ሰለባ አድርገዋል ያላቸውን አንድ ሺህ ስድስት ተጠርጣሪዎች ማሰሩን ባለፈው ማክሰኞ አስታውቋል ዘመቻ ሰረንጌቲ የተሰኘው ይኸው የአፍሪፖል እንቅስቃሴ በአፍሪካ ህብረት የፖሊስ ተቋም ጋር በትብብር ከጎርጎሮሳውያኑ መስከረም ሁለት እስከ ጥቅምት 31 ድረስ በ19 ሀገራት መካሄዱ ታውቋል። ዘመቻው የኢሜይል ልውውጦችን የተጠለፉ ሰዎችን የዋስትና ገንዘብ መቀበያ ስፍራዎችን፣ የንግድ ኢሜይል ልውውጦችን፣ ዲጂታል ማጭበርበሮችን በመከታተል መካሄዱን አስታውቋል። የኢንተርፖል ዋና ጸሐፊ ቫልዴሲ ኡርኪዛ ምርመራው ከባለብዙ ደረጃ የግብይት ማጭበርበሮች እስከ ክሬዲት ካርድ ማጭበርበር፣ በኢንዱስትሪ ደረጃ የሳይበር ወንጀሎች መጠን መጨመርና ውስብስብነት በጣም አሳሳቢ ነው ሲሉ ተናግረዋል። አድማጮች በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የ med 200 namn. የመንግስታቱ ድርጅት በደህንነት ስጋት ምክንያት በጋዛ ሰርጥ እርዳታ ማቆሙን አስታወቀ። የተባበሩት መንግስታት ድርጅት የፍልስጤም ስደተኞች ኤጀንሲ ዛሬ እሁድ እንዳስታወቀው የታጠቁ ቡድኖች በቅርቡ የእርዳታ መኪኖችን በመዝረፋቸው ምክንያት በጦርነቱ ወደ ተመሰቃቀለው የጋዛ ሰርጥ በዋናው የጭነት ማቋረጫ በኩል የሚደረገውን የእርዳታ ድጋፍ በስጋት ምክንያት እንደሚያቆም አስታውቋል። ተቋሙ እስራኤል በምትከተላቸው ፖሊሲዎች የተነሳ በአካባቢው የሕግና የስርዓት መድረፍረስ መኖሩን እንደ መንስኤ ይጠቅሷል ውሳኔው ከቀዝቃዛ ና ዝናባማው የክረምት ወቅት ጋር ተያይዞ በጋዛ ያለውን ሰብአዊ ቀውስ ሊያባብሰው ይችላል። በመቶ ሺዎች የሚቆጠሩ ፍልስጤማውያን በድንኳን መጠለያዎች ውስጥ የሚኖሩ ሲሆን በዓለም አቀፍ የምግብ እርዳታ አቅርቦት ላይ ጥገኛ ናቸው። የእስራኤል ወታደሮች ከጥቅምት መጀመሪያ ጀምሮ ሙሉ ለሙሉ በሚባል ደረጃ ለይቶት በቆዩት በግዛቱ ሰሜናዊ ክፍል ስላለው ረሀብ ባለሙያዎች አስቀድሞ ሲያስጠነቅቁ ቆይተዋል። በጋዛ ከፍተኛ የእርዳታ ድጋፍ ተደራሽ የሚያደርገው የመንግስታቱ ድርጅት የእርዳታና ስራዎች ኤጀንሲ ዋና ኃላፊ ፊሊፔ ላዛሪኒ በጋዛ በኩል ወደ ከሪም ሻሎም የሚወስደው መንገድ እጅግ አደገኛ ሆኗል ብለዋል። በነሐሴ ወር አጋማሽ ላይ ወደ ስፍራው ሲጓዙ የነበሩ መቶ እርዳታ የጫኑ መኪኖች በታጠቁ ቡድኖች መዘረፋቸውንም አስታውቀዋል። በተጨማሪም ትላንት ቅዳሜ የተደራጁ ቡድኖች አነስተኛ የምግብ መርከብ ዘርፈዋል ብለዋል። ፊሊፔ ላዛሪኒ በኤክስ ማህበራዊ ገጻቸው ላይ እስራኤል በጋዛ የሚደረገው የሰብአዊ እርዳታ ድጋፍ መቋረጥ ምክንያት ነች በማለት ከሰዋል። በጉዳዩ ላይ እስካሁን ድረስ ከእስራኤል ወገን የተሰጠ ምላሽ የለም። በመጨረሻም አዲሷ የአውሮፓ ህብረት ኃላፊ ኪቭን በመጎብኘት ስራቸውን ጀመሩ። የአውሮፓ ህብረት አዲሷ ከፍተኛ ዲፕሎማት ካጃ ካላስ እና ባልደረባቸው የአውሮፓ ምክር ቤት ኃላፊ አንቶኒዮ ኮስታ ወደ ስልጣን በመጡ በመጀመሪያ ቀናቸው ለዩክሬን ያላቸውን ድጋፍ ለማሳየት ዛሬ እሁድ ኪቭ ገብተዋል። አንቶኒዮ ኮስታ ለመገናኛ ብዙኃን እንደተናገሩት ከዩክሬን ጋር እንደምንቆም ግልጽ መልእክት ለመስጠት ነው የመጣለው ሙሉ ድጋፋችንን እንቀጥላለን በማለት ተናግረዋል። የአውሮፓ ህብረት አዲሱ የአመራር ቡድን ዩክሬን ከሩሲያ ጋር በምታደርገው ለሶስት አመታት በዘለቀው ሁለንተናዊ ትግል ኪቭን ለመደገፍ ጽኑ ሆኖ እንደሚቆይ ማሳየቱን ይፈልጋል። ይሁን እንጂ በቀጣይ የጎርጎሮሲያኑ ጥር ላይ ስልጣን የሚይዙት የዩናይትድ ስቴትሱ መጪ ፕሬዚዳንት ዶናልድ ትራምፕ ኪቭ አስገዳጅ የሆነ የሰላም ስምምነት እንድትቀበል ጫና ያደርጋሉ የሚለው ስጋት በርትቷል። አድማጮች ለምሽቱ ያዝንላችሁ ዜናዎች እነዚህ ነበሩ። ከቀሪ መሰናዳዎች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ህዳር 22 2017 ዓ ም የመስታወት ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። አሁን ወደ ምሽቱ ቀዳሚ ዘገባ እንለፍ። በኦሮሚያ ክልል አርሲ ዞን ሸርካ ወረዳ ሐሙስ ኅዳር 19 ቀን 2017 ዓ.ም በታጣቂዎች ተፈጸመ በተባለ ጥቃት ዘጠኝ ሰዎች መገደላቸውን የአሜሪካ ድምፅ ያነጋገራቸው የተጎጂ ቤተሰቦች ገለጹ። ድርጊቱን የፈጸሙት ሸኔ ብለው የጠሯቸው ታጣቂዎች መሆናቸውን የተናገሩት ቤተሰቦች የተጎጂዎቹ የቀብር ስነ ስርዓት ስላንት አርብ መፈጸሙን ገልጸዋል። እናት ፓርቲ ድርጊቱን በጽኑ ያወገዘ ሲሆን የኦሮሞ ነፃነት ሰራዊት በጥቃቱ ውስጥ እጁ እንደሌለበት ገልጿል። ከፌዴራል እና ከክልሉ መንግስት ባለስልጣናት ምላሽ ለማግኘት ያደረግነው ጥረት አልተሳካም። ግልሞ ዳዊት ተጨማሪ ዘገባ አለው። ሐሙስ ህዳር 19 ቀን 2017 ዓም ምሽት ላይ በኦሮሚያ ክልል አርሲ ዞን ሸርካ ወረዳ ሶሌ ቀበሌ ውስጥ ታጣቂዎች በሲቪሎች ላይ አደረሱት በተባለ ጥቃት ዘጠኝ ሰዎች መገደላቸውን የሟች የቅርብ ቤተሰቦችና የአካባቢው ነዋሪዎች ተናግረዋል። በጥቃቱ የተገደሉት ሰዎች በአንድ ጉድጓድ ውስጥ አርብ ህዳር 20 ቀን 2017 ዓም በአንድ ላይ እንደቀበሯቸው የተናገሩት ቤተሰቦች የተፈጸመውን ጥቃት ዘግናኝ መሆኑን ተናግረዋል። እድሜ 44 የሆነው ታናሽ ወንድማቸው በጥቃቱ እንደተገደለባቸው ለቪኦኤ የተናገሩት አቶ አደበቡ ወርቅነህ ጥቃቱ በታጣቂዎች በድንገት የተፈጸመ ነው ብለዋል። ዘጠኝ ሰዎች እንደዚሁ ባልታወቀ ሰዓት ተሰብስበው ፊት ስድስት ሰዓት ከሩብ ላይ ሲሆን እኛ ሩምታ መሳሪያ ሲተኮስ እና በዛን እለት በቃ ጨረሷቸው። ሲነጋ ስንወጣ ርፍርፍ አድርገዋቸው አንድ ይበሳል ምን የመሳሰሉ ልጆች አንዱ የዛ የሶሌ ጡጃ አካባቢ ትምህርት ቤት ዘበኛ ነው። አንዱ ሀይሌ ወርቅና የሚባለው የአካባቢ ንቃ የሚያሳምር አናጺ ነው። አንዱ ሽማግሌ ነው፣ የእኔ እኩያ የሰባ ዓመት ሽማግሌ ነው። በላይነህ ጥላሁን ይባላል። አንዱ ለዝና ለገሰ ይባላል። እሱም እንዴት አይነት ሽማግሌ ነው፣ ማንንም የማይነካ ሁለቱ ሴቶች ልጆች እንዴት ያሉ እንዴት ያሉ እናት አባታቸውን ቤተሰባቸውን የሚጦሩ እንዴት ያሉ ሁለት ሴቶች ናቸው። አንድ አስተማሪ ነበረ ካሳሁን እሸቱ ይባላል እና አንድ ገነነ ተካለኝ የሚባልና አበበ አሰፋ ሽብሮ አሰፋ የሚባሉት የት ደረሱ አናቅም። አሁን እነሱ ሬሳቸውን ማልተገኘ ይኑሩም አይኑሩም አናውቅም። አክለውም የታናሽ ወንድማቸውን አቶ ኃይል ወርቅን የመገደል እንዴት እንደሰሙ ያስረዳሉ። የእኔ ወንድም ነው አንዱ የተገደለው፣ ታናሽ ወንድሜ ሀይሌ ወርቅና የሚባለው ነው። ምንም ያው ከቤት ወጣ ውጣሉት ወጣ ሄደ። ከዛው ከእኛ ቤት በታች ነው የሆነ ጎርጓዳ ቦታ አደረሱ። ሁሉንም ከእያለበት አመጧቸው፣ ሰበሰቡ፣ ረሸኗቸው። መሞታቸውንንስ እንዴት ሰሙ እርሶ? ጠዋት ነው ሌሊት። አንዱ እንደዙ ተነስ ወደ መንገድ ሲሄድ አይቷቸው ጮኸ። ተነስተን ስንሄድ በቃ አርፈዋል። ወደ ስምንት ሰዓት ላይ ሰምቻለሁ፣ ስልክ ተደውሎልኝ። ያው እንግዲህ ገንዘብ ሊሉ ነው ብለን ምን እናደርጋለን? ወደ እነሱም መሄድ አፈሙዝ ነው። ባህርታን ዝማል ታጣቂዎቹ ወንድማቸውን ከቤተሰቡ ነጥሎ እንደገደሏቸውም አስረድተዋል። እኛ እንግዲህ ጎረቤት ነን፣ ያው ቤተሰብ በር እያንኳኩ ክፈቱ እያሉ ነው። ከአፍ እስከ አፍንጫ በጣም ነው የታጠቁት አሉ። ብዛት አላቸው፣ ወደ ሰላሳ ናቸው ይባላል። እና በቃ ዝም ብለው ሰበሰቧቸው። ከዚያ በኋላ ያው አንድ ቦታ አድርገው ከማዶም እንዴት ያለ የሰባተኛ ክፍል ተማሪ ልጅም አለበት። ይሄ እንደው የዘር ማጥፋት ነው የሚመስለው ረሸኗቸው። በቃ አንዴ አስጠኝተው ነው የጨረሷቸው። ከቤት እያወጥተው አንድ ቦታ፣ ከተለያየ ቦታ ሰብስበው አንድ ቦታ ነው የጨረሷቸው። ይህንን ጥቃት ያደረሱት ማን ናቸው? ምን ይታወቃል። ዱርየውም ሊሆን ይችላል። እንደዚህ የሚባሉ ግን አሉ፣ ወደ ጫካ ወደ ታች አሉ ይባላል። ማን የሚባሉት? ሸኔ የሚባሉት አሉ ይባላል። በእነሱ ስምም ሌላ ሰው ሊሆን ይችላል። እንደዚህ አያደርጉም ይላሉ እንጂ እኛ በአካል ሁኔታውን የምናውቀው በዝርዝር የምናውቀው ነገር የለም። በደህንነት ስጋት ምክንያት ስማቸው እንዳይገለጽ የጠየቁ ሌላ የሽርካ ወረዳ ነዋሪ እገታና ግድያ በአካባቢው መከሰት ከጀመረ መቆየቱን ገልጸዋል። በዚህ ጥቃት አጎታቸውን ማጣታቸውን የተናገሩት እኚሁ ነዋሪ በአካባቢው ደረሰ ያሉትን እንዲህ ያስረዳሉ። በቡድን ተደራጅተው በየተለያዩ ቦታዎች ላይ ተደራጅተው ነው ተከፋፍለው የተሰማሩት እነሱም አንዱ ፓርክ ከየቤታቸው ይዛቸው የወጡት አቶ ተሾመ ስዩም የሚባል ወደ አርባ አንድ አርባ ሁለት አመት የሚሆን ወጣት የቀበሌ ታጣቂ ሆኖ የሚሰራ በላይነት ላሁን የሀገር ሽማግሌ ወደ አምሳ ሶስት አምሳ አራት አካባቢ አመት የሆነ የሀገር ሽማግሌ፣ ለሀገር የቆመ ሰው ሀይሌ ወርቅነህ የሚባል ደግሞ የእንጨት ስራ ላይ እየኖረ በዛም ደግሞ ግብርና ህይወት እየኖረ ያለ ሰው ዘላለም ተክልሸት የሚባል ደግሞ ነዋሪ ገበሬ የሆነ ኗሪ የድሮ ሰው የሆነ ቢያንስ አንድ ሀይሌ ወርቅነህ ወደ አርባ ሁለት አካባቢ አመተ ማለት አመት የሆነ ዘላለምም እንደዛው አካባቢ የሆነ ልጅ ነው። የትምህርት ቤት የመንግስት ትምህርት ቤትን የሚጠብቅ ዘበኛ የሆነ ዘውዱ አረዳ የሚባል እስከነ ባለቤቱ ታደሉ ንጋቱ ከምትባል ጋራ አንድ ላይ ካሳውን የሸቱ መምህር ነው ሌላኛው መምህሩ የሞትም ይኑርም አይታወቅም ለዝና ለገሰ የሚባል እስከነ ልጁ ሴት ልጅ ብዙ ነሽ ለዝና የምትባል ልጅ አንድ ላይ አድርገው ሰብስበዋቸው ከቤት አይዛዋቸው ወጥተው ወደ ፈረንቀሳ የምትባል ወንዝ አለች የፈረንቀሳ አካባቢ የምትባል ወንዝ ላይ ሰብስበዋቸው አንድ ላይ ነው እነኝህም ቤተሰብ አንድ ነው። የጨረሷቸው የረሸኗቸው ይህ ተጎጂዎቹ የክብር ስነ ስርዓት አርብ ዳር ቀን ሁለት አስራ ሰባት አመት ምረት ጾለ ሚካኤል ቤተ ክርስቲያን መካሄዱንም እኚው ነዋሪ ተናግረዋል። በዚሁ ጥቃት ሌሎች ሰዎችም በታጣቂዎቹ ታግተው እንደተወሰዱም አብራርተዋል። አንዱ በነነ ተካልኝ ይባላል። አንደኛው አበባ አሰፋ፣ አንደኛው የእሱ ወንድም የአበባ አሰፋ ሽብሩ አሰፋ የሚባል ይኑሩም ይሙቱም አይታወቅም። እነሱ አሁን ታግተውም ይሁን ግደሏቸውም ገና ምንም የታወቀ ነገር የለም። ግን ተገድሏል የሚበል ኢንፎርሜሽን የደረሰን፣ ሬሳ እስካሁን ምንም የተገኘ ነገር የለም። ይህን ጥቃት ያደረሰው ማን ነው? ሸኔ የሚባለው ቡድን ነው። አሁን እነዚህ ተገዳዮች ናቸው በረ የሚያውቁት እኛ የምናውቀውም ህብረተሰቡን የሚያቀውም ብዛቱን የሚያቀውም ነገር የለም። ቀብር ስነ ስርዓት ተካሄደ። ያው አደጋ የደረሰበት ቤተሰብ፣ ሌሎች ዘመዳ ዘመዶች፣ አዘማዶች እየሄዱ እርማቸው እያ ወደ ቤታቸው የገቡ ነው። ቀብር እንትን ከተፈጸመ በኋላ የሟች ቤተሰቦች አካባቢ ላይ የእኛን አጎ እንግዲህ የኔን አባት አካባቢ እዛ ጋ ሄደው መረጃ ተቀብለው ብቻ ወደ ካምፕ ነው የተመለሱት። ሌላ ምንም የተፈጸመ ምንም የተደረገ ምንም ምርመራም ከዛ በላይ የተደረገ ነገር ምንም የለም። ተጎጂዎቹ የግድያው ሰለባ የሆኑበት ምክንያት እኚህ አክሎ ሲገልጹ፣ አንደኛ ሃይማኖት ተኮር ነው። ከዚህ በፊትም ይህን ልቀቁና ውጡ የሚል እንትን ቀርቦላቸዋል። ያንን አላ ሳያደርግ ስለቀሩ ነው። አሁን ሃይማኖት ተኮራዊ ነገሮችን ከዚህ በፊትም መሳሪያም ነበራቸው ግለሰቦች ለኑሯቸው ሲኖሩ እነሱን ሁሉ መንግስት ሁሉ ይህን ንስ ሲያደረግን ትልቅ ሲፈታም የነበረበት ላይ ያለን አሁን ይህ ነገር ተደርጎ ይህን እዚህ ደረጃ ደርሰዋል። እግዚአብሔር እንግዲህ ያደረገውን አድርጓል። ምንም ማድረግ ስለማይቻል ይህን ሀል ደረጃ ነው የተደረሰው ማለት ነው። ተመሳሳይ ጥቃቶች ላለፉት ስምንት ዓመታት በአካባቢው ሲከሰት ቆይተዋል ያሉት ነዋሪው፣ ለዚህም የመንግስት የጽታ ኃይሎች ተገቢ እርምጃ አልወሰዱም ሲሉም ወቅሰዋል። በሌላ በኩል እናት ፓርቲ ድርጊቱን አውግዞ መግለጫው አውጥተዋል። አቶ ጌትነት ወርቁ ይህ ፓርቲው የውጭ ግንኙነት ባልደረባ ናቸው። አርሲ ዞን ሽርካ ወረዳ ሶሌ ፍረንቀሳ እና ሶሌ ጥጁ የሚባሉ አካባቢዎች ናቸው። ቀበሌ ነው እና ይሄ ሶሌ ጥጁ የሚባለው ወንዝ ነው። እዛ አካባቢ ወስደው ነው በአሰቃቂ ሁኔታ የገደሏቸው። ዘጠኝ ሰዎችን መርጠው ነው የገደሏቸው። ከዘጠኙ በስም ዝርዝርም ደርሶናል። በነገር ላይ ይሄ እነዚህ ሰዎች ሁለት የሰባ ዓመት አዛውንቶች ናቸው እዛ ውስጥ ያሉት ባልና ሚስቶች ናቸው። እናትና ልጅ፣ አባትና ልጅ አሉ። ወንድማማቾች አሉ። ስለዚህ ከሞላ ጎደል የአንድ ቤተሰብ ወይም አንድ ቤተሰብ አካባቢ ያሉ አባላት ናቸው ብለህ ልትደመድም ትችላለህ። በጾታ ረገድ እንግዲህ እስካሁን ባለኝ አብዛኞቹ ወንዶች ናቸው ሴቶች ያም ደግሞ እድሜያቸው ጠና ያሉ እናቶች እንዳሉበት እናውቃለን። አንድ አስራ ስምንት ዓመት ልጅ፣ ሌሎቹ ግን ከአርባ ዓመትና በላይ እድሜ ያላቸው ናቸው ባጠቃላይ አብዛኞቹ ወንዶች ናቸው ስብጥሩ ይሄ ነው ማለት ነው ከነዚህ በተጨማሪ አራት ሰዎችን እንደዚሁ አፍነው ወስደዋል እንግዲህ አራቱን ሰዎች እዚህ አካባቢ ተገደሉ ተብሎ ቦታ ተጠቁሞ አሁን አሁን በቅርብ በደረሰኝ መግለጫውን ካወጣም በኋላ ከአመሻሹ ላይ በደረሰኝ መረጃ እዚህ አካባቢ ተገለው ኑና ውሰዱ አስክሬን ተብሎ ሲሄዱ በተባለ ቦታ የለም ሩቅ ቦታ ነበር የጠቀሱላቸው እና ያው እንግዲህ ታፈናቸው ምን እንደሆነ አናውቅም። አራት ሰዎችን እንዳየኸው ጠቅሰን የታፈኑትን አስቀምጠናል። አርሲ ዞን በፊት በግብርና ምርቱ ይታወቅ ነበር ያሉት አቶ ጌትነት፣ በተለይ ከአምስት ዓመት ወዲህ የጸጥታ ችግሩ ተባብሶ መቀጠሉን ያስረዳሉ። የሚመለከተው አካልም መፍትሄ እንዲሰጥም ጠይቀዋል። ዋናው ጉዳያችን የሞቱት አልፈዋል፣ ምንም ብታደርገው፣ ከዚህ ትምህርት ተወስዶ አርሲ በአጠቃላይ የጸጥታ ኃይሉ ተረባርቦ ያንን ህዝብ እንዲታደገው ነው። እንግዲህ አቶ ጌትነት አክለው በአርሲ ዞን ውስጥ በተለይ ሃይማኖትና ብሔር ተኮር ጥቃቶች እንደሚፈጸሙ ገልጸው የሚመለከታቸው የጸጥታ ኃይሎች እንዲህ ያለውን ጥቃት ሊያቆሙት ይገባል ሲሉም አክለዋል። ታናሽ ወንድማቸውን በዚህ ጥቃት እንዳጡ የገለጹት የሽርካ ወረዳ ነዋሪ አቶ አደበቡ ወርቅነ የመንግስት የጸጥታ ኃይሎች አካባቢውን ቢቆጣጠሩትም ነዋሪዎቹ ግን ቦታውን በመልቀቅ ላይ ናቸው ብለዋል። መጥተዋል። ከአሰላ ድረስ ተደዋውለው መጥተዋል። አይዟችሁ፣ ከዚህ ወዲያ እንጠብቃችኋለን። ይሄም ሳይታወቅ ነው። ምን ብለው ሄዱ። ሌላ ምንም ያደረጉልን የለም። አሁን ይኸው ህዝቡ ከዛ ቀበሌ ውስጥ በሙሉ እስላም ክርስቲያኑ እየለቀቀ ነው። ትናንትናም ቀብሩን ትቶ እቃ ሲያግዝ ነው ዋለው። ዛሬም ይኸው እቃውን እያ እየሰበሰበ ነው በሙሉ ሄደናል። ወደ ወደ እየከተማ ወደ ሶሌ ግማሹ ወደ ጎቤሳ፣ ግማሹ ወደ ናዝሬት፣ ግማሹ ወደ አሰላ እየተሰደደ ነው። በጥቃቱ ዘመዶቻቸውን እንዳጡ የገለጹት ለግድያው ሸኔ ሲሉ የገለጹት የኦሮሞ ነጻነት ሰራዊትን ወቅሰዋል። የኦሮሞ ነጻነት ሰራዊት አዛዥ አማካሪ መሆናቸውን የገለጹት አቶ ጅሬኛ ጉደታ ስለ ግድያው መረጃ እንደሌላቸው ገልጸዋል። አቶ ጅሬኛ አክለው የኦሮሞ ነጻነት ሰራዊት ይወስዳል ባሉት እርምጃዎች ሰላማዊ ሰዎችን ዕላማ እንደማያደርግና ሰዎችንም በሃይማኖታቸውና በብሔራቸው ለይተ አያጠቃም ሲሉም ክሱን ተከላክለዋል። ይህን ጉዳይ በተመለከተ ከሽርካ ወረዳ፣ ከአርሲዞን መስተዳደር እና ከኦሮሚያ ክልል ኮሚኒኬሽንስ ቢሮ ምላሽ ለማግኘት ያደረግነው ተደጋጋሚ ሙከራ ሳይሳካ ቀርተዋል። ለአሜሪካ ድምጽ ገልሙ ዳዊት ከአዲስ አበባ። በአሜሪካ ድምጽ ራዲዮ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስታወት መሰናዷችንን ነው የተከታተላችሁት ያላችሁት። በአሜሪካ ድምጽ የሚተላለፉ ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ በቀጥታ መከታተል ትችላላችሁ። አት ቪኦኤ አምሃሪክ የፌስቡክ ሃሽታግ፣ ቪኦኤ አምሃሪክ የኤክስ ገጻችን ነው። ተከተሉን፣ አስተያየቶቻችሁንም አጋሩን። ተከታዩ መሰናዷችን ደግሞ ከሳምንት በፊት በተጠናቀቀው የአየር ንብረት ጉባኤ ላይ የተደረሱ ስምምነቶችን ይቃኛል። ታዳጊ ሀገራት የአየር ንብረት ለውጥን ለመቋቋም የሚያደርጉትን ጥረት ለመደገፍ የበለጸጉ ሀገራት እንደ አውሮፓን አቆጣጠር እስከ 2035 በየዓመቱ 300 ቢሊዮን ዶላር ለመስጠት ተስማምተዋል። በአዘርባጃን ዋና ከተማ ባኩ ለሁለት ሳምንት በተካሄደው 29ኛው ዓለም አቀፍ የአየር ንብረት ጉባኤ ላይ የተደረሰው የስምምነት ግን ታዳጊ ሀገራትን አስቆጥቷል። ውሳኔው በአየር ንብረት ለውጥ ዙሪያ የሚኖረውን ተጽዕኖ አስመልክቶ በአዘርባጃን ተሳታፊ የነበሩ ባለሙያዎችን አነጋግሬ ያሰናዳውት ዘገባ ተከታዩ ነው። ተከታትለን እንመለስ። ባለፈው ሳምንት ማጠናቀቂያ የዓለም ሀገራት በአየር ንብረት ለውጥ ዙሪያ ለሁለት ሳምንት ያደረጉት እልህ አስጨራሽ ድርድር ሲጠናቀቅ የተደረሰው የ300 ቢሊዮን ዶላር የድጋፍ ስምምነት ታዳጊ ሀገራትን ያሳዘነና ያስቆጣ ነበር። በተለየ ሁኔታ ቁጣዋን የገለጸችው ህንድ ተደራዳሪ የነበሩት ቻንዲኒ ራይና ውሳኔውን እጅግ አስከፊ ብለውታል። የኩባው ተደራዳሪ ፔድሮ ሉዊስም በተመሳሳይ ስምምነቱን የአካባቢ ጥበቃ ቅኝ ግዛት ሲሉ በመግለጽ በውሳኔው ማዘናቸውን አመልክተዋል ታዳጊ ሀገራት በአየር ንብረት ለውጥ ምክንያት እየደረሰባቸው ያለውን ከፍተኛ ጉዳት ለመቋቋም የሚያስፈልጋቸውን የገንዘብ ድጋፍ ያጠናው ገለልተኛ የአየር ንብረት ባለሙያዎች ቡድን የበለጸጉ ሀገራት 13 ትሪሊየን ዶላር መክፈል እንደሚጠበቅባቸው አስታውቆ ነበር ታዳጊ ሀገራትም ይህን ቁጥር መሰረት አድርገው በጉባኤው ላይ መሟገታቸውን ታዳጊ ሀገራትን ወክለው ተደራዳሪ የነበሩት አቶ ቢንያም ያቆብ ይገልጻሉ። ከታዳጊ ሀገራቶች ሲቀርብ የነበሩ ይሄ አንድ ነጥብ ሶስት ትሪሊየን የሚለው ቁጥር የመጣው የዛሬ አንድ አመት ገደማ ነው። የአፍሪካ ግሩፕ የቡድን ሰባ ሰባትን ጨምሮ የተለያዩ ግሩፖች አምጥተው ነበር። ይሄንን ግን ከበለጸጉት ሀገራቶች ምንም አይነት የቁጥር ድርድር አልነበረም እና ይሄ ቁጥር የመጣው በዚች ሁለት ሳምንት ውስጥ ይሄንን ነው ልንፈቅድ የምንችለው የሚል እሱም ሁለት መቶ ሀምሳ ነው የተፈቀደልን ብለው በሰፊ ድርድር ነው ሶስት መቶ ቢሊየን የሚለው የመጣው። የበለጸጉ ሀገራት እንደ ትልቅ መርታ የሚገልጹት የገንዘብ ድጋፍ ታዲያ እንደ ቢኒያም ያሉትን ታዳጊ ሀገራትን ወክለው ሲሟገቱ የሰነበቱ ተደራዳሪዎችን ተስፋ ያናጋ ነው። በዚህ መሰረት በጣም ብዙ ቅሬታዎች አሉ። በጣም ታዳጊ ሀገራቶች ብዙም እዚህ ግባ የሚባል ቦታ ሳይሰጣቸው ለረጅም ዓመታት የተረፋበትን በሁለት ሳምንት መቶ ቁጥር የመወሰን ነገር ነበር ከበለጸጉት ሀገራቶች። ይሄ ደግሞ ትልቅ የኃይል ልዩነት የሚያመላክት ነው እና ትንሽ በሱ በሱ ደረጃ ቅሬታ ተሰምቶ ነው ቃል የተገባው የ300 ቢሊዮን ዶላር ከበለጸጉ ሀገራት ካዝና ብቻ የሚወጣ አይደለም ሲሉ የሚያስረዱት አቶ ቢኒያም፣ ይልቁንም እነርሱ መሪ ሆነው የተቀረው እንደ አረብ ሀገራት፣ ቻይናና ህንድ ያሉ ታዳጊ ሀገራት በሚያዋጡት ድርሻ እንዲሸፈን እንደሚጠበቅም አመልክተዋል። ይህ ደግሞ በአየር ንብረት ላይ እየደረሰ ያለውን ጉዳት ከመቀነስ አኳያ አደጋ እንዳለውም ጠቁመዋል። ይሄንን ገንዘብ መጠን ማምጣት ካልቻለን ይሄ ኤንዲሲ የምንለው ሀገራቶች የሚያዋጡት ይሄ ነው የምቀንሰው ብለው የሚያዋጡትን ይቀንሳሉ ማለት ነው። ድሮ ሊሰሩት የሚችሉትን ስራ አሁን አይ አንሰራም በቃ አንፈልግም ምን አገባን ወደ ማለት ነገር ይመጣል። በተጨማሪ ደግሞ የድፍድፍ ነዳጅ ያላቸው አይኛ እሱን አውጥተን ነው የምንጠቀመው የማለት አዛሚያ ሊፈጥር ይችላል የሚል ስጋት አለ እና በዚህ አቅጣጫ ከተሄደ አሁን ካለንበት ከሁለት ሶስት ዲግሪ ሴንቲግሬድ አራትና አምስት ሊያደርሰን ይችላል እና ይሄኛው ደግሞ እንደኛ አይነት ያሉ በጣም በዝቅተኛ እድገ ደረጃ ላይ ያሉ አገራቶች ላይ ከባድ ጫና ነው የሚፈጥረው። በጉባኤው ላይ ተሳታፊ ከነበሩ በአየር ንብረት ለውጥ ዙሪያ የሚሰሩ ተቋማት መካከል አንዱ የሆነው የምግብ ሉዓላዊነት መረብ የተሰኘው ድርጅት አስተባባሪ የሆኑት አቶ ሚሊዮን በላይ በበኩላቸው አዲስ ቃል የተገባው የገንዘብ ድጋፍ ቀድሞ ከነበረው የአንድ መቶ ቢሊዮን ዶላርም ያነሰ ነው ብለው ይከራከራሉ። እንዲሁ በወረቀት ስታዩው ከመቶ ወደ ሶስት መቶ ቢሊዮን ማሳደግ ሶስት እጥፍ ማለት ነው እና በጣም ጥሩ ምናምን የምትዩው ነገር ነው። ግን ስትመረምሪው ወደ ውስጥ ገብተሽ ዶላር ዋጋ የዛሬ አስር ዓመት በነበረበት አይደለም ያለው። አሁን በጣም ኢንፍሌሽን ያላጠቃው ሀገር የለም። እና አሁን ሶስት መቶ ቢሊዮን የሚባለው ራሱ ሶስት መቶ ቢሊዮን አለ ይሄ ሶስት መቶ ቢሊዮን ከየት ነው የሚመጣው? የሚባለው ራሱ ግልጽ አይደለም። በዚህ ምክንያት ይሄ ሶስት መቶ ቢሊዮን ከፍተኛው ውድቀት ነው የሚል ነው እንግዲህ በአብዛኛው ያለው ድምዳሜ እና ቢያንስ ቢያንስ አምስት መቶ ቢሊዮን ደርሶ ቢሆን ኖሮ ጥሩ ይሆን ነበር። ባለፈው አመት በተባበሩት አረብ ኤሚሬትስ ተካሂዶ በነበረው ሀያ ስምንተኛው ጉባኤ ከተደረሰው ስምምነት አንዱ ከከርሰ ምድር የሚወጣ ድፍድፍ ነዳጅን በሂደት ለመቀነስ ነበር። በዘንድሮ ስብሰባ ይህ ውሳኔ ወደ ተግባር እንደሚሄድ ተጠብቆ የነበረ ቢሆንም ጭራሽ አለመነሳቱ በጉባኤው ላይ ትልቅ ቅሬታ መፍጠሩን አቶ ቢኒያም ያመለክታሉ። በዚህኛው ስብሰባ ላይ አትሊስት እሱን የሚያስቀጥል ውሳኔ ይወሰናል ተብሎ ታስቦ ነበር። ምንም አይነት ውሳኔ መወሰን አልተቻለም። ይሄ ደግሞ በጣም ኮንፈረንስ የያዘውን ዓላማ ያሳካለው ተብሎ ብዙ ሰው ጥያቄ እንዲጠይቅ እያደረገው ነው። ከፋይናንሱ ባሻገር በዋነኝነት መቀነሱ ላይ ማጣጣሙ ላይ መስራት አለብን እና እነዚህ ካልተሰሩ የገንዘቡ የሚፈለገውን የገንዘብ መጠን እየጨመረው ነው የሚሄደው ና ይባስ ወደ ከፋ ነገር እየገፋ ነው የሚሄደው ነው እየተባለ ነው። የምግብ ሉዓላዊነት መረብ እርሻና የምግብ ስርዓት በዓለም ላይ ለሚታየው የአየር ብክለት ከሀያ ሁለት እስከ ሰላሳ በመቶ አስተዋጽኦ እንደሚያደርግ ይጠቁማል። በኮፕ 29 ጉባኤ ላይም በአፍሪካ የግብርና ስርዓትን ለማሻሻል እና የተሻለ የምግብ ስርዓት ለመፍጠር የሚያስችል የገንዘብ ድጋፍ ተጠብቆ እንደነበር አቶ ሚሊየን ያመለክታሉ። በእኛ በኩል ብዙ ዲዛፖይንትመንቶች አሉ። እርሻንና የምግብ ስርዓቱን በተመለከተ ትልቅ ስምምነት ይኖራል ብለን ጠብቀን ነበር። ዘንድሮ ያ ብዙም ውይይትም አልነበረም። እና እንግዲህ ብራዚልን እንጠብቃለን። የገንዘብ ስምምነቱ ታዳጊ ሀገራትን ቢያስቆጣቸውም የበለፀጉ ሀገራት በተቃራኒው በተገኘው ውጤት ደስተኛ ናቸው። ስምምነቱን አስመልክቶ የአውሮፓ ሕብረት ተደራዳሪ የነበሩት ወብ ሆክስትራ በሰጡት አስተያየት ኮፕ 29 በአየር ንብረት የገንዘብ ድጋፍ አዲስ ዘመን ሆኖ ይታወሳል ሲሉ ስምምነቱ ትልቅና ሊደረስበት የሚችል መሆኑን ተናግረዋል። አቶ ሚሊየን ግን የአየር ንብረት ለውጥን በተመለከተ የበለጸጉ ሀገራት በተለይ ደግሞ አሜሪካ በሚኖራት ቁርጠኝነት ላይ ጥርጣሬ አላቸው። አሁን ደግሞ ዶናልድ ትረምፕ ተመርጧል። የትረምፕ መመረጥ ቀዝቃዛ ውሃ ነው የቸለስበት በየለም ላይም ወደፊት ላይም። ምክንያቱም እሱ ክላይሜት ስኬፕቲክስ የሚሏቸው የለም ክላይሜት ላይ ያለው እምነት ብዙ አይደለም እና ዙሪያው የሰበሰባቸው የተመረጡ ሰዎች አሁን ራሱ በየንትኑ በየዋና ዋና ብቻ የሰገሰጋቸው ደግሞ እንደዚህ አይነት ሰዎች ናቸው። ስለዚህ ዓለም ብዙ ተስፋ የላትም። አሁን ብራዚሉ ላይ ትልቅ ጥላን ያጠላው የትረምፕ መመረጥ በሀያ ዘጠነኛው የአየር ንብረት ጉባኤ ከተደረሱት ስምምነቶች ውስጥ በታዳጊ ሀገራት እንደ መልካም እርምጃ የታየው ከፓሪስ ስምምነቶች መካከል አንዱ የሆነው የካርበን ገበያ ስርዓት መዘርጋት መቻሉ ነው። ይህ ስምምነት በምን መልኩ ታዳጊ ሀገራትን እንደሚጠቅም አቶ ሚሊየን ያስረዳሉ። ምናልባት የዚህ ገንዘቡ ስምምነት የሸፈነው ነገር ምንድን ነው? ሁሉም ሀገሮች አሁን ይህ ገበያ በሚያደርጉ ሀገሮች በሙሉ በአንድ በሚቋቋም አካል ሬጂስተር ያደርጋሉ። በፊት በባይላተራል ሀገሮች ብቻ ለብቻ ወይ ደግሞ ከቢዝነስ አካላቶች ምናምን ብቻ የሚደረግ ነበር። አሁን ግን በአንድ ማዕከል በኩል እንዲመዘገብ ኔጎሽሽኑ በዛ በኩል ይደረግ ምናምን ስምምነት ተጠቅቋል። በካርበን ገበያው ዙሪያ የተደረሰው ስምምነት ትልቅ መሆኑን አቶ ቢኒያም ቢስማሙበትም ከጉባኤው የተገኘው አጠቃላይ ውጤት ግን የብዙ ሀገራትን እምነት የሸረሸረ መሆኑን ያሰምሩበታል። በዚህ ስብስብ ላይ እምነት እምነት የማነስ ነገር በጥቂት ሀገራቶች የሚወሰኑ ውሳኔዎች የብዙውን ጣፈንታ የሚወስኑ ይዞታዎች ይኖሩታል። ህንድ በጣም ቅሬታዋን አሰምታለች በዚህ ስምምነት ላይ ለምን እኛ አልፈቀድም አልተስማማንም ያልተስማማነውን ነገር ደግሞ እንዴት ታጸድቃላቸው የሚል ነው እና ይሄ ይሄ ከግልጸኝነትና ሁሉንም የማማከል ሁሉንም የማሳተፍ መርህ የዘለለ ነው። ቀጣዩ ና ሰላሳኛው ዓለም አቀፍ የአየር ንብረት ጉባኤ በመጪው ዓመት በብራዚሏ ቤሌም ከተማ ይካሄዳል። ታዳጊ ሀገራት የጠየቁት አንድ ነጥብ ሶስት ትሪሊየን የገንዘብ ድጋፍ ተግባራዊ የሚሆንበት መንገድም እንደሚፈለግ ይጠበቃል። ከዘንድሮ የአየር ንብረት ጉባኤ ጎን ለጎን በብራዚል የተካሄደውን የቡድን ሀያ የበለጸጉ ሀገራት ስብሰባ ለመገዳደር ተካሄዶ የነበረው የህዝቦች ጉባኤም በመጪው ዓመት ሰፊ ቦታ እንደሚሰጠው ይጠበቃል። ማህበራዊ ንቅናቄዎችንና ህዝባዊ አደረጃጀቶችን የሚያካትተው ይህ ጉባኤ በመጪው የአየር ንብረት ጉባኤ ትልቅ ድምጽ መሰሚያ ይሆናል ተብሎ እንደሚጠበቅም ባለሙያዎቹ አመልክተዋል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈው የመስታወት መሰናዷችን ነው እየተከታተላችሁት ያላችሁት። ፕሮግራማችን ይቀጥላል። የምሽቱን ሰፋ ያለ ዝግጅት ወደሚይዘው እና በቅርቡ በህይወት ያጣናቸውን ካፒቴን መሐመድ አህመድ ህይወት ወደሚዳሰሰው መሰናዶ ከማለፋችን በፊት ግን ትንሽ በሙዚቃ ረፍት አድርገን እንመለሳለን። የምሽቱ ሁለተኛው የሙዚቃ ምርጫችን ሀና ግርማ ምን መሰለህ እያለች በቅርቡ የለቀቀችው ነጠላ ዜማ ነው። መልካም ቆይታ። Nothing. የነበረች ምን መሰለህ እያለች የተጫወተችው የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ በሁለት ሳምንት አንዴ ወደ እናንተ የምናደርሰውን የመስታወት መሰናዷችንን ነው። ቀደም ሲል እንዳስተዋወቅ ነው ተከታዩ ዝግጅት በኢትዮጵያ አየር መንገድ ውስጥ ጉልህ ስፍራ የነበራቸው ካፒቴን መሐመድ አህመድ ማናቸው ሲል ይጠይቃል። የኢትዮጵያ አየር መንገድን በአብዮቱ ዘመን ወቅት ከውድቀት ማዳናቸው የተመሰከረላቸው ካፒቴን መሐመድ አህመድ እንደ አውሮፓውያን አቆጣጠር ህዳር 26 2024 ዓ.ም በ94 ዓመታቸው በሞት ተለይተዋል። ካፒቴን መሐመድ አየር መንገዱን እንደ አውሮፓውያን አቆጣጠር ከ1980 እስከ 1994 በዋና ስራ አስፈጻሚነት መርተዋል። ከ30 ዓመታት በላይ አየር መንገዱን ያገለገሉ ሲሆን በኬንያ የአፍሪካ አቪዬሽን ማህበር ፕሬዚዳንት በመሆን ከሀገራቸውም አልፈው ለአፍሪካ አየር መንገድ አስተዋጽኦ ማድረጋቸውን የአየር መንገዱ የቀድሞ የስራ ኃላፊዎችና ባለሙያዎች ለአሜሪካ ድምጽ ተናግረዋል። በኢትዮጵያ የመጀመሪያው ኢትዮጵያዊ የአየር መንገድ ስራ አስኪያጅና የካፒቴኑ አለቃ የነበሩት ኮሎኔል ስምረት መድህኔ የእሳቸው ምክትል በመሆን ጭምር በተለያዩ ቦታዎች አብረው የሰሩትና የአየር መንገዱ የገበያና ኦፕሬሽን ዳይሬክተር በመሆን ያገለገሉት ካፒቴን አሰፋ አምባይ ልጃቸው አቶ ካሊድ መሐመድን እና የአቪዬሽን አማካሪ አቶ ዮናታን መንክር ካሳን ደረጀ ደስታ አነጋግሮ ተከታዩን ዘገባ አዘጋጅቷል። የኒውዮርክ ታይምስ ጋዜጣ እንደ አውሮፓ አቆጣጠር ናሐሴ 19 ቀን 1985 የኢትዮጵያው ካፒታሊስት አየር መንገድ ኢትዮጵያስ ካፒታሊስት ኤርላይን በሚል ርዕስ አንድ ዘገባ ይዞ ወጥቶ ነበር። ጋዜጣው አጽንዖት የሰጣቸው ሶስት ነገሮች የመንግስታዊው አየር መንገድ ነፃነት የተጠበቀ መሆንና በካፒታሊስት የንግድ አስተዳደር ዘይቤ መመራት፣ ዓለም አቀፍ የበረራ ተደራሽነትና የካፒቴን መሐመድና የቡድናቸው የአመራር እይታና ብቃትን አንስተዋል። የፖለቲካ ጫናና የኩባ የኩባንያውን ስራ ሚዛን ጠብቆ በመስራት በጋዜጣው የተጠቀሱት የወቅቱ የአየር መንገዱ ስራ አስፈጻሚ ካፒቴን መሐመድ አህመድ የመንግስት ኩባንያንን የመንግስት አካል ግን አይደለንም የራሳችንን ውሳኔ ለመወሰን ነፃንን ማለታቸውን ጽፏዋል። በዚህ ሳምንት በሞት የተለዩት ካፒቴን መሐመድ ደርግን በመሰለ መንግስት ውስጥ አየር መንገዱ ነፃነቱን ጠብቆ እንዲሰራ ካበቁ ባለውለታዎች አንዱ መሆናቸውን የአየር መንገዱ ሰራተኞች ይናገራሉ። ካፒቴን አሰፋ አምባዬ አብረዋቸው ሰርተዋል። ሰማኒያ፣ በፈረንጅ ዚ አቆጣጠር ስለ ዘጠኝ መቶ ሰማኒያ እስከ ሰማኒያ አምስት እኔ ከእሱ ጋር ሆኜ ከበታች ሆኜ ስራ ነበር። እኔ ዴፒቲ ጀነራል ማናጀር የማርኬቲንግ ነበርኩ እሱ ጀነራል ማናጀር ነበረ። በአየር መንገዱ ስራ ጣልቃ በመግባት የሚቻል ስራ የለም። መሐመድ ጠንካራ ሰው ነበሩ ይላሉ ካፕቴን አሰፋ ይሄ ሳይጠየቅ የተፈታ ነው። እኛ ጋር በእኛ አካሄድና አሰራር ኢትዮጵያ ኤርላይንስ ነጻ ካልሆነ በስተቀር እንደማይሰራ ዛሬም ያውቃሉ። ያን ይታወቃል። መናገርም እና ማስጠንቀቅም እና ማስፈራራትም አስፈላጊ አልነበረም። በመሐመድ ጠንካራ አቋም ያለው ሰው ነው። የሚያጠራጥር ነገር አልነበረም። አየር መንገዱ በኢንተርፌራንስ ሊሰራ የሚችል አየር መንገድ አልነበረም። የዓለም አቀፍ አቪዬሽን ጸሐፊ መሆናቸውን የነገሩን አቶ ዮናታን መንክርካሳ ነጻነቱ በነጻ የመጣ ሳይሆን በብርቱ ፈተና የተገኘ ነው በማለት ካፒቴን መሐመድ በተለየ የታሪክ አጋጣሚ ወደ ኃላፊነት መምጣታቸውን ይገልጻሉ። ጥሩ ነው። ካፕቴን መሐመድ አህመድ ኢትዮጵያ አየር መንገድ እስከዛሬ ከነበሩ ስራ አስኪያጆች፣ አሁን በአሁኑ አጠራር ዋና ስራ አስፈጻሚዎች ግንባር ቀደም ላይ የሚገኙ ናቸው። አየር መንገዱ በተለይ በጣም በተፈተነበት የደርግ ዘመነ መንግስት ፖለካሪዮት ምክንያት በዚያ ጊዜ ውስጥ የነበሩ ፈሪ በመሆናቸው ለአየር መንገዱ ከሌሎቹ በተለየ የእሳቸው ፈተና ትልቅ ነበር። ያ ዘመን አየር መንገዱ ከገበያ ሊወጣ የሚችልበት እድል ሁሉ የነበረበት ችግር ውስጥ ነበር የነበረው። ያንን ግን በጣም ቆራጥ በሆነ እና በጣም ስጋት ባለው መንገድ አየራዎች ያንን ከባድ ጊዜ አሳልፈውታል። ማሳለፍ ብቻ ሳይሆን ወደተሻለ እድል ስጥታቸ ምንድን ነው ያደረጉት? ለምሳሌ እንዴት ተሳለፉት? ምን ያደረጉት ነገር አለ? ምን የወሰዷቸው እርምጃዎች ነበሩ? እንግዲህ የእሳቸው ኢትዮጵያ አየር መንገድ ቀደም ብለው ይሰሩ ነበር። በኋላ አየር መንገድ ውስጥ የዚህ አብዮቱ ሲፈነዳ ወይም የለውጥ ስርዓቱ ሲመጣ በነበሩ አለመግባባቶች ወደ ኒውዮርክ በሽያጭ ኃላፊነት ሄደው ነበር። ከዛ እንግዲህ አየር መንገዱ ሊወጠ መችል አይነት ቀውሶች መግባት ሲጀምር ደርግ መንግስት ይህንን ሁኔታ ሊቀይሩ የሚችሉ መሪዎችን ማፈላለግ ነበረበት እና በዚህ ጊዜ የቀድሞ አለቃቸው የነበሩት ኮሎኔል ስንበት ምዳኒ የመጀመሪያ ኢትዮጵያዊ አየር መንገዱ ዋና ስራ አስኪያጅ ናቸው ተጠቆሟቸው ነው ያለኝ መረጃ። መጀመሪያው የኢትዮጵያ አየር መንገድ ኢትዮጵያዊ ስራ አስኪያጅ ኮሎኔል ስምረት መድህኔን አገኘናቸው ከካፒቴን መሐመድ ጋር ትውውቅና ወዳጅነታቸው የረዥም ዘመን ነበር መሐመድን የመጀመሪያ ያገኘሁት ገና በልጅነታችን እ አስራ ስምንት አመት የነበር እሱ ወደ ሀያ አመት ሲኗል ግን ትንሽ ዕድሜውን ደብቆ ሁለት አመት ደብቆ ቀንሶ ነው የገባ ለምን እንዳደረገ በጣም የምንስቅበት ጉዳይ ነው። ስለዚህ ፕሮፍቱ መጀመሪያ ተገናኘው እሱ ከቤት ከሐረር መጣ፣ እኔ ደግሞ ያው ከአዲስ አበባ ሄጄ አየር ኃይል ውስጥ እኔ እንደ በረራ እንደ ፓይለት በረራ መማር ነበር። እሱ ደግሞ ቴክኒካል ስኩል ገብቶ ኤሮሜካኒክ ለመሆን ሲማር ያኔ ከዛን ጀምሮ አየር መንገድ ውስጥ አየር ኃይል ውስጥ ወደ አስራ አምስት ዓመት አብረን ቆይተናል። ቀደም ብሎ ነው አየር መንገድ መጀመሪያ ቀደም ብሎ የገባው እሱ ነው። እንደ ኢንጂነር ሆኖ ገባ፣ እኔ ደግሞ እንደ ዴፒቲ ጀነራል ሆ የተፈተርኩት ወዳጅነታችን እስከ መጨረሻው ድረስ ቀጥሏል። አየር መንገድም ከወጣ በኋላ አፍራ ሄጄ፣ አፍራ ማለት የአፍሪካን አየር መንገዶች ማህበር ነው። አፍሪካን ኤርላይንስ አሶሲሽን ነው የሚባለው። እዛም ሆኜ እሱ አየር መንገድ ሆኖ እንገናኝ ነበር። ከዛም በኋላ ደግሞ ኔሲታ ገብቼ እሱ ከአየር መንገድ ደግሞ ወጥቶ አፍራን ገብቶ ነበረ እስከ መጨረሻው ድረስ መጨረሻ ላይ የአየር መንገድ ቦርድ አባል ሆነን አንድ አስር አመት ደግሞ ሰጥተናል እሳቸው ስራ አስኪያጅ ሲሆኑ ውጭ በነበሩ ጊዜ ወደ አገር ውስጥ ገብተው ያንን ሀላፊነት እንዲቀበሉ ያግባባቸው የእርሶ ስም ነው የተነሳው ኮሎኔል ስነት ናቸው የሚል ትክክል ነው እሱ ልክ ነው ነገሩ እኔ ከዛ ስወጣ ያው ኤክሲት ሪፖርት ይባላል። ለስቴክሆልደሮቹ አት ሊስት ለቦርድ ለኃላፊዎቹ ለባለቤቶቹ መስጠት የነበረብኝ ሪፖርት ነበረ። ቢሰሙትም ባይሰሙትም ስለአየር መንገድ ሁናቴ የሚተኩኝ ሰዎች ላይ እሱን አንደኛ አድርጌ ሁለት ሰዎች ደግሞ ደግሜ ጨምሬ አንደኛው ሰፋን ባይባላል አሁንም አለ እሱ ስያትም ያለው አንደኛው ደግሞ ካፕቴን አለማይሄ ይባላል። አርፏል። አስ ዴፒቲ ጀነራል ማኔጀር ሰሆኖ የነበሩ ሰዎች እነዚህ ሰዎች ቢተኩኝ ስራውን መደብ አስካሄድ ይችላሉ ብዬ ነበረ። አልተቀብሉም ነበር። ሄድኩኝ። እዛ አየር መንገዱ ሲወድቅ የደርግ ባለስልጣናት አንድ በተለይ አንድ ቫይስ ፕሬዚደንት የነበረ በጣም የተማረ ሰው አብሮኝም የሰራ ሰው አማኑኤል አምደ ሚካኤል የሚባል ነሩ። በነበሩ ጊዜ አግኝቶ ስለነበረ እሱ ነው ጠርቶ አማክረን። አየር መንገዱ ወደቀ፣ ይዘጋ የሚባል ነገር ስላለ ሳይዘጋ ለመዳን ያስችላል ብየምትብሎ በጥቼ እንደገና አየር መንገዱ የወደቀበት ምክንያት መንግስት እጁን አግቶ ስለጎረጎረው ነው። ደግነቱ ሰው ሁሉ አልተበተነም፣ ጥቂቶች ሰዎች ነው የወጡት። እና እነዚህ ሰዎች መልሳችሁ ስልጣን ላይ አስቀምጣችሁ፣ እናንተ እጃችሁን ከሰበሰባችሁ አየር መንገዱ ይነሳል፣ መዘጋት አያስፈልገውም አይነ መዝጋት በጣም ትልቅ አለ ጉዳት ነው፣ በሚል መጠቆቸው ተቀበሉ። ያን ጊዜ እንደ ፕራይም ሚኒስትር ደግሞ የሚሰራው ኮሎኔል ፍስሐ ደስታ ይባላል። እሱ ብድም ረዳው ተደራጅተው አየር መንገዱን ባንድ ያቋቋሙት። ምክንያቱም እኔ እንደውም ስሙን አልጠራሁም። ያን ጊዜ ሲሄድ ሰጥቷቸው ስም አለ። ከዛም ውጭ የምነግራቸው ነገር የለም ብያን ስ ጨመርኩት። ከዛ በኋላ ያን ጊዜ አልነበረ ያደገ ሰው ነበር፣ ማቸው ወልደ ደረ ይባላል። እሱን ጨምርኩለት እና በእንደዚህ ያለ እርግጥ ተስፋም ተስማምቶ በቀጥታ ከኮሎኔል መንግስቱ ጋር በየጊዜው እየተናገረ አስማማቸው። ሁሉም ተስማምተው አየር መንገዱ ደና አንሰራራ። ኮሎኔል ስምረት አየር መንገዱን ከውድቀት ሊያድኑ ይችላሉ ያሏቸውን ሰዎች ስም ዝርዝር አስቀድመው በሰጡት መሰረት ደርግ ኒውዮርክ የነበሩትን ካፒቴን መሐመድን ጨምሮ ከየቦታው ያሉትን ባለሙያዎች ወደ አገር ቤት ጠራ። ከነዚህ መካከል አንዱ የነበሩት ካፒቴን አሰፋ አምባዬ ውጭ ሀገር በነላንስ ነበር የሚሰራው። ኒውዮርክ የማርኬቲንግ ኃላፊ፣ የኖርት አሜሪካ ኃላፊ ሆኖ ነበር የሚሰራው እና ጠሩን። እኔን ወልደ ገብርኤልና እሱን ጠሩን። ፍስሀ ነበሩ እንትን ጠሩን። ጠሩንና አየር መንገዱ ችግር ላይ ነው ተመለሱ። እኔ በዚያ ጊዜ ሳንአ ነበር። ወልደ ገብርኤል ሳንአ የመነሮ ስትን ሆኜ ተመድቤ ሰራ ነበር፣ እዚያ አገለግል ነበር። ወልደ ገብርኤል ደግሞ ከናይሮቢ ነበር። ሶስታችን አመጡና እናንተ ገብታችሁ ቤቱን አስተካክሉ ብለውን እሱን ሾሙት እንትን ጀነራል ማነጀር፣ እኔን ዴፒቲ ጀነራል ማነጀር፣ ወልደ ገብርኤል ደግሞ ዴፒቲ ጀነራል ማነጀር የኮርፖሬት ፕላኒንግ ሆኖ ሆና ስሩ አሉን። ቅዳሜ ቀን ነው። በኋላ እሺ ደርሰን እቃችንን ምተን እናመጣለን ስላቸው የለም እንዴት ይሆናል ይሄ ሰኞ ግቡ ቢሮ ብለውን ቤተሰቦቻችንን ሁሉ ትተን በቃ ቢሮ ገባን። ሰኞ እለት ደርግ ከውጭ የጠራቸውን ሦስቱን የአየር መንገዱን ኃላፊዎች ጨርቄን ማቄን ሳይሉ በጠራቸው በሁለተኛ ቀን ስራ እንዲጀምሩ አደረገ። ኃላፊዎቹ መጀመሪያውኑ በተለያየ ምክንያት ወደ ውጭ ያወጣቸው የደርግ ጣልቃ ገብነት ሙከራ እንደነበረ ተናግረዋል። እንደ ካፕቴን መሐመድ ሁሉ ምክትላቸው የነበሩ ካፒቴን ካፕቴን አሰፋ አምባይም በተለያዩ የእውቀት ዘርፎች የሰለጠኑ ነበሩ። እንደ ኤሮፓ አቆጣጠር ከ1953 እስከ 1985 ለ31 ዓመታት አየር መንገዱን አገልግለዋል። ኤሮሜካኒክስ፣ ኢኮኖሚክስና ሕግ ትምህርቶቻቸውን ተከታትለው አድጌበታለሁ የሚሉትን አየር መንገድ ውስጥ ተመልሰው መስራታቸውን በወቅቱ ወደውታል። የካፕቴን መሐመድ ልጅ ካሊድ መሐመድ ሌላ ዲስ ዋና ስራ አስኪያጅ ኢትዮጵያን ኤርላይንስ ሲመጣ እሳቸው ወደ አሜሪካ ነገር ተልከው ነበረ እና ቤተሰብ ሁሉ ለሁለት አመት እዛ ነበርን። ከሱ በኋላ ኢትዮጵያን ኤርላይንስ ትንሽ ለማደግ ስለተቸገረ አባቴን እስቲ ለምን መተማልሰህ ዋና ስራ አስኬጅ ልትሆን እንፈልጋለን ብለው ሲጠይቋቸው፣ እሺ ይፈልጋለው አገሬ ነው ኤርላይን ያደግኩበት ስለሆነ በጣም መጥቼ ለመሰረት ይፈልጋለው። ግን ከፈለጋችሁኝ ይህንን አየር መንገድ እንደ ቢዝነስ መሄድ አለበት። ፖለቲካ ሰው ፖለቲካ ነገሮች እንዳገባበት ማስኬድ ብቻ ነው የምችለው። ፖለቲካ ነገር ከገባበት እኔ አይደለሁም የምትፈልጉት፣ ሌላ ሰው ያስፈልጋችኋል ብለው መንግስቱ ኃይለማርያምን ነገሩት። ግን በጣም እፈልጋለሁ፣ ለማሳት እፈልጋለሁ። ግን በፖለቲካ እንዲሄድ ከፈለጋችሁ፣ ግን እኔ አልችልበትም። እንደሱ አይነት ስራ አላውቅም። ቴክኒካል ሰው ነኝ ኢንጂኒር ነኝ። ስለዚህ በቴክኒካል ማስኬድን ብቻ ነው የማውቀው። እንደሱ ከፈለጋችሁ መጥቼ መሳት እኔ እፈልጋለሁ ብለው ተስማሙ። አየር መንገዱን ከውድቀት እንዲያድኑ የተጠሩት እነ ካፕቴን መሐመድ ስራ የጀመሩት ወዲያውኑ እንደነበር አቶ ዮናታን መንክር ካሳ ይናገራሉ። ካፕቴኑ ወሰደዋቸው የሚለዋቸውንም ዋና ዋና እርምጃዎች እንደሚከተለው ያብራራሉ። ያገለገሉበት ዘመን ከ1980 እስከ 1991 በአውሮፓውያን አቆጣጠር ነው እና በእነዚህ ጊዜያቶች ውስጥ የመጀመሪያ ስራቸው ያደረጉት አላስፈላጊ የስራ መደብ ይዘው የነበሩትን ሰዎች እንደ ሁኔታው ስራ ሁኔታዎችን ቆርጠው ነበረ። ለምሳሌ እስከ አስር ፐርሰንት የሚሆነውን የስራ ኃይል አላስፈላጊ ነው ብለው የታሰቡትን የስራ ኃይል ጥቅሞችን መቀነስ፣ ሪስትራክተር ማድረግ እነዚህ የመጀመሪያዎቹ ስራዎቻቸው ነበሩ። በኋላም ላይ እንግዲህ በጣም የሚታወሱባቸው ሁለት ነገሮች። አንደኛው አክቹዋሊ ወደ ሶስት ይሆናሉ፣ ዋና ዋናዎችን አንኳሮቹን ባነሳለህ፣ የአውሮፕላን ግዢ እንግዲህ በጥናት የተመረኮዘ ነው። በተለይ የኢትዮጵያ አየር መንገድ ከቦይንግ ጋር እጅግ በጣም ታሪካዊ የሆነ ግንኙነት አለው። የመጀመሪያውን ጀት ወደ አፍሪካ ሲያስገባ ሰባት ሃያ የሚባለውን ጀት ቦይንግ ብዙ እርዳታ አድርጓል ለኢትዮጵያ። ቀጥታ የአየር መንገድ ይሄንን ከአሜሪካ መንግስት ብድር እንዲያገኝ ራስ መንገሻ ስዩም የቦርድ ሊቀመንበርነት ጊዜ የተከናወነ ነው። ከዛ ጊዜ ጀምሮ ኢትዮጵያ የቦይንግ ሰራሽ የሆኑ አውሮፕላኖችን ነበር ስትጠቀም የነበረችው። እንግዲህ የደርግ ዘመነ መንግስት ሲመጣ የሶሻሊስት ስርዓት ስለነበረ ፊቱን ወደ ሶቪየት ህብረት በማዞሩ ከአሜሪካ ጋር የነበረው ቅራኔ የሚታወስ ነው። ነገር ግን አየር መንገዱ ከቦይንግ ጋር የነበረውን ግንኙነት በመተው የሶቪየት ህብረት ሰራሽ የሆነ አውሮፕላኖችን እንዲገዛ ከፍተኛ የሆነ ግፊት ደርግ ስርዓተ መንግስት ባሉ ሰዎች በሚደርስበት ጊዜ ብልሃት በተሞላበት መንገድ ጥናት እንዲደረግና የጥናቱ ውጤት አየር መንገዱ የሚያስፈልገውን አውሮፕላን ከተለያዩ ሁኔታዎች ተመርኩዞ አዋጭነት ከብድር አቅርቦት ላኑ የበረራ ደህንነት መስፈርቶች፣ የመጫን አቅም፣ የመሳሰሉት አንድ አውሮፕላን እንደ አየር መንገድ ሲገዛ ምን ያስፈልገዋል የሚሉትን በጥናት ላይ የተመረኮዘ እንዲሆንና የአየር መንገዱን ነፃነት መንግስት እንዲያከብርለት በማግባባት እና አንዳንድ ጊዜ ጫናዎችንም በመቋቋም ከቦይንግ አውሮፕላን እንዲመጣ አድርገዋል። በተለይ ሰባት መቶ ስልሳ ሰባት የሚባለው አውሮፕላን በጣም ዘመናዊ እና በወቅቱ አዲስ ስሪት ነበር። በአስራ ዘጠኝ መቶ ሰማኒያ አራት እንደ አውሮፓውያን አቆጣጠር የኢትዮጵያ አየር መንገድ ይህንን በጣም ዘመናዊ የሆነ አውሮፕላን ቦይንግ ሰባት መቶ ያደረጉበት ሂደት አየር መንገዱን በዓለም ደረጃ በአፍሪካ ደረጃ በተለይ አዳዲስ የአውሮፕላን ስሪቶችን ቴክኖሎጂዎችን በተለይም በወቅቱም አሁንም ዝናኛ ያለውን የቦይንግ ስሪት አውሮፕላን ይገባ በማድረግ ያደረጉት ሶቪየት ህብረት በኩል የነበረውንም ጫና ሶቪየት ህብረት ያሉ አውሮፕላኖች በዓለም ላይ ብዙም ተፈላጊ አይደሉም። በተለይ በኮሜርሻል ኤርላይን በምንላቸው ብዙ እስከዛሬም ድረስ እዚህ ነው የሚባል የገበያ ድርሻ ያላቸውም እና ምናልባት አብቴን መሀመድ ይህንን ውሳኔ የነበረውን ሁኔታ ተቋቁመው ጫናውን ተቋቁመው ሀያሶስት ኖ ባይቀለብሱት ኖሮ ከቦይንግ ጋር የሚኖረን ግንኙነት በቀላሉ ይመለሳል የሚል እምነት የለኝም። የውጭ ዜጎችን የተኩት የመጀመሪያው ኢትዮጵያዊ የኢትዮጵያ አየር መንገድ ስራ አስኪያጅ ኮሎኔል ስምረት መድኃኔ ካፕቴን መሐመድ ለአየር መንገዱ አደረጓቸው ከሚሏቸው መካከል ዋና ዋናዎቹ ናቸው የሚሏቸውን አንድ ሶስት ነገሮች እንዲያስረዱ ተጠይቀው ይመልሳሉ። አንደኛ ሲመጣ ገና አየር መንገዱን ለማንከሳከስ ያደረሱ ሰዎች አራት መቶ አምስት መቶ ሊሆኑ ይችላሉ። አዲስ የመጡም ብዙ አሉበት። ከዛ ውስጥ እንደ ቃድሬ ምናምኑ ሰክተው አይሰሩም፣ አያሰሩም። ሪፖርት ማድረግ ነው ሰውን በጣም ተዘናግሮ ምንም በቃ እጁን ታስሮ ቁጭ ባለበት ጊዜ ያንን ፈታላቸው። አንድ እሱ ነው የመጀመሪያ። ሁለተኛ ደግሞ ትንሽ ቆይቶ ያንን ያው መንግስት ደግሞ ያንን ተቀበለ። መንግስት ላይ መከበር አለበት። ያን ጊዜ የነበረው መንግስት ፊት አሳስቶ ነበር፣ አሳስቼ ነበር ብሎ አምኖ እንደገና እዛ ያሰቀሰቃቸውን ሰዎች ሁሉ አውጡ፣ ሌላ ቦታ አታይ አድርጎ ማሰራቱን ይመሰገናል። ግን አንዴ ከተቋቋመ በኋላ ደግሞ ያው እንግዲህ ትሬኒንግ እና ኤኩፕመንት ጉዳይ አለ። የመንግስቱ ደግሞ አሁን ጊዜ መንግስት ያው ሶሻሊስትን የሶቪየት ዩኒየን ኦልሞስት ሳተላይት ተደጋፊ ሆነው በሚሰራበት ጊዜ በኮመርሻል ኤቪዬሽን ውስጥ ተቀባይነት በጣም የሌላቸው የሞስኮ አውሮፕላኖች ካልገቡ እያሉ ፕሬሸራይዝ የሚያደርጉ ኢትዮጵያውያኑ ነበሩ እዛ ውስጥ። እነሱን መቋቋሙ ትልቅ አሴት ነበረ። እነሱ ተቋቁሞ ገበያ ውስጥ ተቀባይነት ባለው በተጨማሪ ደግሞ አስተጣራ የተለከሰ የሆነውን ወገን እንወስዳለን ብሎ የአሜሪካን የጠላት ይሄዳል። አሜሪካን ያን ጊዜ ጠላት ነው፣ ጠላት አገር፣ የጠላት አውሮፕላን እየገዛ እነ ሰቨን ሲክስ ሰቨን ጀት አውሮፕላኖች እሱ ሁሉ አዞ ማምጣቱ ትልቅ መንግስትን ቀበሉ ማስደረግ መቻሉ ራሱ ትልቅ ነገር ነው ብዬ አምናለሁ። ኒውዮርክ ታይምስ በደርግ ዘመን ካፒታሊስቱ የኢትዮጵያ አየር መንገድ ብሎ በወቅቱ የዘገበለት በካፒቴን መሐመድ የተመራው ተቋም አድርጓቸዋል ከሚባለው ትልቅ ነገር አንዱ ወደ አስር በመቶ የሚደርሱ ሰራተኞችን መቀነሱ ነበር። ይህ እንዴት ተቻለ? በወቅቱ ምክትል ስራ አስኪያጅ የነበሩት ካፒቴን አሰፋ አምባዬ ይመልሳሉ። ልክ ነው። አስር በመቶ ተቀንሷል። ምክንያቱም የበጀት ችግር ነበረ፣ የትርፍ ችግር ነበረ። ገቢው በጣም ስላነሰ በዚያ ጊዜ አስር በመቶ ተቀንሶ ትክክለኛ ቁጥር ለማምጣት ሞከርን እና በሱ ቀጠልን እና ሁሉ ሰው ተባበረ ደግሞ መቀነሱ ላይ እና ምን ውጤት መጣ? ወዲያው ለአንተ በነበራችሁበት የመጡ ውጤት ምንድን ነው? ምን ምን ውጤት ተገኘ? እኛ እንደገባን በወር ውስጥ አየር መንገዱ ይሄ ኦንታይም ፐርፎርማንሱ በሰዓት የሚሄደው ሰራተኛው ሞራል ምናምን ሁሉ ይሻሻላል። ሌላ ነገር ሆነ በቀበ እና ሁሉም ጠምቶስ ነበር ትንፈልጎ ነበረ እና ሁሉም በአንድ በኩል መሳብ እና መጎት እንትን ማለት መግፋት ጀመረ እና ጀርመን ብቅ አለ በቃ በአንድ ጊዜ እና ጠቅላላ የሰራተኛው ድጋፍ ነበረው። በለውጡ ያምን ነበረ ሰራተኛው። የአስተዳደር ዘያቸው ምንድን ነበረ? መጀመሪያ ጥሩ ጠባይ ያለው ሰው ያከብራል፣ ትንሽም ትልቅም ብሎ የሚያየው ነገር የለም፣ ስራ ነው የሚያየው። ሁለተኛ ትኑ ሲስተሙ ይሰራ የነበረበት ሲስተም ይሄ ማኔጅመንት ባይ ዎኪንግ አራውንድ፣ ቢሮ አይቀመጥም ነበረ እየዞረ ጉራንጉር ውስጥ ሁሉ እየገባ ከአትክልተኛው ጋር አትክልተኛ የሆነ፣ ከጠራጊው ጋር ጠራጊ የሆነ ነበር ይሰራ የነበረው እና ኢንቮልቭ ሆኖ እና ሰው ያወደው ነበር። ሰው እንትን ይለው ነበረ። ሁለተኛ ደግሞ ጥሩ ጭንቅላት አለው። አንድ ዲስከሽን ውስጥ ገብቶ ነገሩ ገብቶ ከጨረሰ በኋላ ማስረዳትና መምራት ይችላል። ሰው ያከብራል። እና ጀኔራል ማኔጀር ነኝ ብሎ የሚያደርገው የስልጣንትን ምንም የሚያሳይ ሰው አልነበረ። ዋናው ከሰው ጋር ከሰራተኛው ጋር ያለው ሪሌሽንሽፕ በጣም በጣም ቅርብ ነው እና ለምሳሌ አንድ ጊዜ ምሳ ሰዓት ላይ በሚዞርበት ጊዜ ግቢ ውስጥ ሰዎች ሳር ላይ ተኝተው ያያቸዋል አደረጋላችሁ ይላቸዋል። ጊዜ እየጠበቅን ነው ስራ ልንጀምር ድምሳት በሉ ሞ ይችላቸው እሳ መብያ ገንዘብ የለንም አሉት። እና ምን አደረገ? ከዛ በኋላ እዛ እኛ ካፌቴሪያ አለን ለአይሮፕላን የምንሰራው ምግብ ላይ ምግብ የምሰራበት ቦታ እና እዛ ላይ ምን አደረገ? እንጀራ በሽሮ ወጥ ዋጋውን ቀንሶ እነዚህ ሌበረርስ ክሊነርስ ምናምን ሊበሉ ደሞዛቸው አነስ ያለ ህቦች ገብተው እዛ ሊበሉ እንደሚችሉ አድርጎ በሀምስት ሳንቲም ያህል እንጀራ በወጥ ይበሉ ፈቀደ። እና ይሄ ነው ኢምፓክት ያለው እና ያከብሩታል። ሊወዱታል። ምን ይላል እና አንቱ የሚለው እንኳን ሰው የለም። ጋሼ ነው የሚለው ሁሉ ሰው። ካፕቴን አሰፋ ለኢትዮጵያ አየር መንገድ የዘወትር ጥንካሬ ዋነኛው መሰረቱ ሰራተኛው ህዝብ መሆኑን ይናገራሉ። እሱ በሚመጣበት ጊዜ እና በምንጀምርበት ጊዜ ስራውን አየር መንገዱ ወድቆ ነበር። መጥፎ ሁኔታ ላይ ነው ያለው እና የወደቀ ነገር ማንሳት ነው እንግዲህ ትልቁ ስራ የነበረው እና እሱ ችሎታው በሜንተነንስም በኩል በሌላውም በኩል ኒውዮርክ ሆኖ ማርኬቲንግ ውስጥ ሰርቷል ችሎታ ያለው ፍላጎት አለው። እሱ ሲመጣ ህዝቡ ብቻ ተነሳሳ። የህዝቡን አስተዋጽኦ እና ትልቅ አስተዋጽኦ ያለው ነው እያንዳንዱ ሰራተኛ ከጠራጊው ጀምሮ። በዚህ ነው ኢትዮጵያ የሚኖረው ሁሉንም ሰው በማክበር እና ሁሉ ሰው የሚሰራውን ሰው ሁሉ በማክበር ነው። ወደቀ ሲባል ወይ ችግር ላይ ሲባል ምንድን ነበረ የገጠመው ችግር አየር መንገዱ? እናንተ ከመጣ ያኔ ኦን ታይም ፐርፎርማንስ የሚባል ነገር ተበላሸ። ገቢው አነሰ። ከባንክ ብድር መውሰድ ጀመርን። ኦቨር ድራፍት ምት ማለት ጀመርን እና ምንም አልቀረውም ነበረ ባንክረፍት ቢሆን። መሪው ሲለወጥ መሪው ተከተሉ ሲል በሰዓት መግባቱ፣ መስራቱ፣ በሰዓት አይሮፕላን መላኩ ይሄ ሁሉ ነገር ተስተካከለ። ሰርቪሱ ከፍ አለ። ድሮ ቦታ ተመለሰ። የካፒቴን መሐመድም ግብ ይህ ነበር፣ አየር መንገዱ ወደ ነበረበት ክብር መመለስና አሁን ለደረሰበት ዘላቂ መሰረት እንመጣል። ለአየር መንገዱ መመስረት ከፍተኛ አስተዋጽኦ አድርገዋል የሚባሉት ቀዳማዊ ኃይለ ስላሴ የንጉሠ ነገስትነቱን ዘውድ በጫኑበት እንደ ኤሮፓ አቆጣጠር ህዳር ሁለት ቀን 1930 ሀረር ከተማ ለአየር መንገዱ ሌላ በረከት ሰጣለች። ካፕቴን መሐመድ የተወለዱት በዚህ ችለት እንደነበር ልጃቸው አቶ ካሊድ ተናግረዋል ከወይዘሮ ፈትያ አህመድ ጋር ለ63 ዓመት በጋብቻ የኖሩት ካፕቴን መሐመድ አራት ልጆች አፍርተዋል። አየር መንገዱን ከለቀቁ በኋላ ወደ ናይሮቢ በማቅናት የአፍሪካ አቪዬሽንን በመምራት ለበርካታ ዓመታት ያገለገሉ ሲሆን ጡረታም ከወጡ በኋላ የኢትዮጵያ አየር መንገድ በቦርድ አባልነት ከአስር ዓመታት በላይ አገልግለዋል። ስለ ግል ባህሪያቸው ኮሎኔል ስምነት ይመሰክራሉ። መሐመድ በጣም ቅን ሰው ጠንካራ ሰው ነው። በቀላሉ ደግሞ ፌቨር ምናምን ለመፈለግ የሚያጭበረብር ሰው አይደለም። ቀጥተኛ በጣም የሚ እርግጥ አመሉ ምናምኑ ሰዎች ሲያዩት እንደ እብድ ይመስላቸዋል። ሰዎች ግን በጣም ጠንካራ ሰው ነው። ኦሪጂናል በእንግሊዝኛ የሚባል ነው፣ ቲንከር ብለው በዴታ የተመራ ኤሞሽናል፣ ካልሆነ ኤሞሽን ቢያስገባ ኮንትሮል በሆነ መንገድ የሚሰራ ሰው እንደውም ስመስራቸው አንዱ ማንም የደረገ መንግስት የሚያስፈራራውን አስፈራርቶ ሊያሳስተው የማይችል ሰው ነው ብዬ ነው እንጂ ኖርማል ጊዜ ቢሆን ምናልባት ሌላ ሰው እንዲወስ መክር ነበር ግን በዚህ ምክንያት ነው ጠንካራ ሰው ነው ፕሪንስፕል ያለው ሰው ነው መሐመድ እሳቸውም እንደ ጓደኛቸው ዘጠናኛው ዕድሜ ክልል ውስጥ የሚገኙት ካፕቴን አሰፋ አምባይም ካፕቴን መሐመድን እንዲህ ይገልጿቸዋል መሐመድ በጣም የዋህ ሰው፣ ሰው አክባሪ። ማኔጅመንት ባይ ዎኪንግ አራውንድ የሚባል ሳይል ነበረው። እየዞረ ነው ሚሰራው። ከአትክልተኛው ጋር አትክልተኛ ይሆናል፣ ከቆፋሪው ጋር ቆፋሪ ይሆናል፣ ከሌሎችም ጋር እንዲያለ እየተነጋገረ ምን እያለ ነበረ እንትን የሚለው ጎበስ ሰው ነው። ሰው ያከብራል። ሁሉ ሰው እኩል ነው ብሎ ያምናል። ከባድ ሰራተኛ ነበረ መሐመድ እሱ ያስተዳድር የነበረው ጊዜ የሰው ማክበር፣ የስራ መውደድ። ሁለተኛ ደግሞ ባስታውስ እርግጠኛ አይደለሁም ብቻ ሴቶች ሜካኒክ እንዲሆኑ ፓይለቶች እንዲሆኑ ያደረገ እና ሰው ደግሞ ያከብረዋል፣ ሰው ይወደዋል። አንድም ሰው አንቱ የሚለው የለም፣ ጋሽ ነው የሚለው ከዚያ በላይ የለም እና እሱም አይፈቅድም ነበር አንቱ መባሉ። ሁለታችሁ እንግዲህ አሁን አየር መንገዱ አድጎ ተስፋፍቶ እዚህ ደረጃ ደርሶ ስታዩት ትወያዩ ከነበረ ምን ትባባሉ እንደነበረ ስንገሩ እና እሱ በምንገናኝበት ጊዜ በአየር መንገዱ በጣም የተደሰትን እና አሁን ቢሆን አየር መንገዱ ጥሩ ቦታ ያለ አካሄዱት ጥሩ ዓለም ላይ የታወቀ ሆኖ እንደሚሄድ እንነጋገራለን እና እኔ እና እሱ በዚህ በሕመሙም ጊዜ በየሳምንቱ በኋላ በየሶስት ቀኑ በኋላ በየቀኑ እየደወልኩ አነጋግረው ነበረ። እና እስከ መጨረሻ ቅርብ ነበር። በአካል የተያያችሁት መቼ ነበረ ለመጨረሻ ጊዜ? አንድ ሶስት ዓመት ሲሆነ እሶ ሄደው ነው እሳቸው መጥተው እኔ እኔ አዲስ አበባ ሄጄ ነው። እና እነሱ እሱ ቤት ነው ደሞ ያረፉ ነበረ። ጤና ነበረ፣ ደህና ነበረ። በመኪና እንወጣ ነበር። በግራችን እንዞር ነበር እና ባቡር መንገድ እንኳን ሲያሻግሩ መኪናዎቹ የሮጡ ሲመጡ እጄን ይዞ ነበር የሚያሻግለኝ። መሰረታቸው አየር ኃይል የነበረው ካፕቴን መሐመድ የመንፈስ ብቻ ሳይሆን እስከ ዘጠና ሁለት ዓመታቸው ድረስ የሚያስደንቅ የአካል ጥንካሬ እንደነበራቸው ልጃቸው አቶ ካሊድ ይናገራሉ። እስከ ዘጠና ሁለት ዓመታቸው በቀን ሁለቴ አትሊስት ለአንድ ሰዓት ሙሉ ጠዋትና ከሳት በኋላ በእግር ይራመዱ ነበረ። ከወሎ ሰፈር እስከ አብዮት አደባባይ ሄደው እንኳን ይመለሱ ነበረ። ከዘጠና ሁለት ዓመታቸው ከሱ በኋላ ኮቪድ አንድ ይዟቸው ትንሽ ተቸገሩ ነበረ፣ ግን ከሱ በኋላም ያን ያህል በእግር መራመድ ካልቻሉም፣ በቀን ሁለቴ በመኪና አዲስ አበባን ማየት ፈልጋለው እያሉ ጠዋትና ከሳት በኋላ ለሁለት ሰዓት ሶስት ሳምንት በመኪና ይዞሩ ነበር። አየር ኃይል ሰው ስለሆኑ ሁሉ ነገር በፕሮግራም ነበረ። ከወጡ በኋላ ቦርዱም ከተሰናብተው ቤታቸው ከተቀመጡ በኋላ የኢትዮጵያን አየር መንገድ እድገት ይከታተሉ ነበረ። በየጊዜው ምን ይሉ ነበረ? ትዝታቸው ምንድን ነበረ? ምን ያወራሉ? በጣም በጣም ኢትዮጵያን ኤርላይንስን ይከታተሉ ነበረ። ከቦርዱም ከወጡ በኋላ አንዳንዴ እንኳን ጠዋት ጠዋት ይነሱና የማታውን ፍላይቶች እስቲ ልኩልኝ ብለው ልጆቹ ይጠይቁ ነበረ፣ እና ይልኩላቸውና ያጠኑ ነበረ በማታ አዲስ አበባ የመጣ ፍላይቶች ሁሉ ያጠኑና እረ ከለንደን የመጣ ፍላይት ለምንድን ነበረ ብዙ ብዙ ስራ ነበረበት ብለው ይደውሉና ይጠይቁ ነበረ። እስከዛ ድረስ አንዳንዴ ደግሞ ኤር ላይን ሄደው ካለው ዋና ስራ አስኬጅ ያነጋግሩና እንዴት ነው ስራ እየሄዱ ምን ላግዘ ይችላለው ብለው ይጠይቁ ነበረ። እዛ ያለ ሰራተኛንም አንዳንዴ እየሄዱ ያነጋግሩ ነበረ። እስከ ዋና ትልቅ ሰራተኛ ብቻ ሳይሆን ከታች ያሉ ሰራተኞቹም፣ ቲኬቲንግ ኤጀንቶቹንም እነሱንም እየሄዱ ዛ ሂልተን ያለ ቲኬቲንግ ኤጀንት ሄደው እንዴት ነው ስራ ምናምን ብለው ይጠይቁ ነበረ። ስለዚህ ከመጨረሻ ቀን ስለ ኢትዮጵያን ኤርላይንስ እያሰቡ ስለ ኢትዮጵያን ኤርላይንስ እየጠየቁ ስራ እንዴት ነው ምን አይነት ጉድለት አለ እንዴት አገዛቸዋለሁ ብለው ሁሌም ስለ ኢትዮጵያ ኤርላይንስ እያስቡ ነበረ። ለካፕተን መሐመድ ቤተሰብና ለኢትዮጵያ አየር መንገድ ወዳጆቻቸው መጽናናትን እንመኛለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። ደረጀን ለዘገባው እናመሰግናለን። ለካፒቴን ቤተሰቦች፣ ጓደኞችና በህልፈታቸው ላዘኑ ሁሉ መጽናናትን እንመኛለን። አድማጮች፣ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሲተላለፍ የቆየው የእሁድ ምሽት የመስታወት መሰናዷችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። አብራችሁን ስለነበራችሁ እጅግ አድርጌ ያመሰግናለሁ። ሰላም ደናደሩ።